ቦኮ ሀራም ከአምስት ዓመት በፊት ከሰሜን ምስራቅ ናይጄሪያ ካገታቸው የችቦክ ልጃገረዶች አብዛኛዎቹ ተለቀው በመንግስት መርሃ ግብር ድጋፍ እየተደረገላቸው ነው። ሆኖም አሁንም ቦኮ ሀራም ያለቀቃቸው የ112 ልጆች እጣ ፈንታ ግልጽ አይደለም። ሁሉም በሕይወት መገኘታቸው ያጠራጥራል። ከዚህ ሌላ በእገታው ምክንያት ወላጆች አሁንም ልጆቻቸውን ወደ ትምህርት ቤት ለመላክ ይፈራሉ። በዚህ የተነሳም በአካባቢው ትምህርት ቤት የሚሄዱ ህጻናት ቁጥር ቀንሷል። እናም የምዕራባውያን ትምህርት ሀራም ነው የሚለው ቦኮ ሀራም አላማውን ያሳካ ይመስላል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ እንደሚለው በሰሜን ምስራቅ ናይጄሪያ ከሚገኙ ህጻናት 53 በመቶ ብቻ ናቸው ትምህርት ቤት የሚሄዱት። ቦኮ ሀራም በሌሎች አካባቢዎችም ከአንድ ሺ በላይ ህጻናትን አግቷል። ከ2000 በላይ መምህራንን ገድሏል። ወደ 20000 ሰዎችን ደግሞ አፈናቅሏል። 1400 ትምህርት ቤቶች ወድመዋል። አብዛኛዎቹም እስካሁን እንደተዘጉ ነው። አልሀይ በሽር መሐመድ የዘጠኝ ልጆች አባት ነው። ከእገታው በኋላ ልጆቹን ወደ ትምህርት ቤት ለመላክ ፈቃደኛ አይደለም። እውነት ለመናገር ልጆቻችን ወደ መንግስት ትምህርት ቤቶች ልንወስድ አንችልም፣ ምክንያቱም በቂ የጸጥታ ጥበቃ የለም። ልጆቻችን ትምህርት ቤት ብንልካቸው እንኳን መንግስት እነርሱን ለመጠበቅ አንዳችም አይነት እርምጃ አይወስድም። ስለዚህ ልጆቻችን ወደ ትምህርት ቤት መልሰን ለመላክ አይቻለንም። እንዲህ አይነቱ ችግር የተከሰተው በናይጄሪያ ብቻ አይደለም፣ በናይጄሪያ ጎረቤት በካሜሩንም ጭምር እንጂ። ቦኮ ሀራም በካሜሩን ትምህርት ቤቶችን ያቃጥላል፣ ህጻናትና ወጣቶችን ይጠልፋል፣ በአጥፍቶ ጠፊነት እንዲሰማሩም ይመለምላል። አብዱራህማን ቤሎ የ17 ዓመት ወጣት ነው። የቦኮ ሀራም ተዋጊዎች ናይጄሪያ ድንበር አቅራቢያ ካሜሩን ውስጥ ፎቶኮል በተባለው ቦታ ከሚገኘው ትምህርት ቤት አግተውት ወደዛም ቢዛ ጫካ ይወስዱታል ለእነርሱ ሲላላክና ሲሰልል ቆይቶ በመጨረሻ ነፃ ሊወጣ ችሏል። ከዚያ በኋላ ወደሚጠለፍበት ትምህርት ቤት ላለመመለስ ወስኖ ነበረ። ትምህርት ቤት የማይሄዱት ተማሪዎች ብቻ አይደሉም መምህራንም ጭምር እንጂ። በካሜሩን ስድስት መቶ የሚሆኑ ለህይወታቸው የሚሰጉ መምህራን ለማስተማር ፈቃደኛ አይደሉም። ከመካከላቸው አንዷ ፓትሪሲያ ንጉም ናት። ሊገደል የምችልበት ቦታ እንዴት ትጠብቃለህ? እኔ ላስተምራቸው የሚገባ ተማሪዎች በሌሉበት ትምህርት ቤት ትሄዳለች ብለህ ትጠብቃለህ? ትምህርት ቤቶች ይቃጠላሉ። ሰዎች ይጠፋሉ። ሰዎች ራሳቸውን አጥፍተው ሌሎችንም የሚገድሉባቸው አጥፍቶ ጠፊዎች ቦምብ ያፈነዳሉ። እናም በዚህ አካባቢ ለስራ ስትመደብ ምን ሊደርስብህ እንደሚችል እርግጠኛ አይደለህም። በሰሜን ካሜሩን የትምህርት ጉዳዮች ተጠሪ ሳንዳ ጎዋ ትምህርት ቤት የሚሄዱ ሕጻናት ቁጥር አነስተኛ መሆኑን አረጋግጠዋል። ያለፈው የትምህርት ዓመት ሲያበቃ 124 ትምህርት ቤቶች ተዘግተው ነበር። በመጨረሻ የደረሰው የአጥፍቶ ጠፊ ጥቃት ትምህርት ቤቶች በትክክል እንዳይሰሩ ገድቧል። በዚያ ዓመት በጥር ወር ብቻ ሶስት ትምህርት ቤቶችን ለመዝጋት ተገደናል። ካሜሩን የሚገኘው አብዱራህማን ቤሎ ምንም እንኳን ሁኔታው አደናባሪ ቢሆንም አሁን ወደ ትምህርት ቤት መመለስ እንዳለበት ራሱን አሳምኖ መማር ጀምሯል። የካሜሩን የትምህርት ሚኒስቴር ደግሞ ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ ለማሳመን እየሞከረ ነው።